ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ22ና በ25 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።

የታተመ ነገር ብቻ አይደለም። አንድ ጋዜጠኛ ማወቅ የሚገባው ያልታተመውንም ነገር የማይታተመውንም ነገር ማወቅ አለበት የሚባልም ቋንቋ ነበር። አንጋፋ የቀድሞ ጋዜጠኛና ደራሲ ሙልጌታ ሉሌ በሀሳብ ወደ ሺህ ዘጠኝ መቶ ስልሳዎቹ በሚወስደን አንድ ታሪካዊ ዘገባ አብሮን ያመሻል። ጋዜጠኝነትን የሙያውን ፈተናዎችና ኃላፊነት አስመልክቶም በወጋችን እናነሳሳለን። ኤስፍን የማን ነው የሚለው ጥያቄ ነው ሁል ጊዜ የሚጠይቀው። የህዝብ ነው? የቦርድ መንበር ነው? የተጫዋቾች ነው? እስካሁን የምንሰራበት ህግ አንዳንድ ክፍተቶች አሉት። እነዛን ክፍተቶች እንትን ለማለት አንድ ፋይናል ድራፍት ቀርቧል፣ ግን እንዳይጸድቅ ብዙ ግፊት ተደርጎ እስካሁን አልጸደቀም። ፌደሬሽኑ እድገቱ ከእድገቱ ጋር የሚመጣጠን ህግና ደንብ ሊኖረው ይገባል። ህገ ደግሞ ጉድለቶች አሉት። ለዚህ ነው ግጭቶች የሚኖሩት። የሰሜን አሜሪካው የኢትዮጵያውያን ስፖርትና ባህል ፌዴሬሽን ቀጣይና አዋጭ መንገድ ዛሬም አነጋግሯል። የሰማችኋቸውም ድምፆች 31 ዓመታት ለዘለቀው ማኅበር ህልውናና ዘለቄታ ካወጡና ካወረዷቸው ሐሳቦች የተወሰዱ ናቸው። ሌሎች በርከት ያሉ ቅንብሮችም ይዘናል። ሁሉንም ቆየት ብለን እናሰማለን። መሆኑን እንደምን አመሻችሁ፣ እንደምንሰነበታችሁ የራዲዮ መጽሔት ታዳሚዎቻችን የቴክኒክ አቀናባሪያችንን ቴሌላይም ባክን ይዘን የራዲዮ መጽሔት ፕሮግራም አዘጋጅና አቅራቢዎቹ አሉላ ከበደና አዲሱ አበበ ከዛሬ እሁድ ነሐሴ 25 2006 ዓ ም ዝግጅታችን ጋር ቀርበናል የአንድ ሰዓት ቆይታችን በሰዓቱ ያለም ዜና ነው እንደ ወትሮው የሚጀምረው መልካም ምሽት ጤና ይስጥልኝ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጅ ይታየነኝ ሶማሊያ ዋና ከተማ ሞቃዲሾ ውስጥ የአልሸባብ ነውጠኞች በታሰሩበት ወህኒ ቤት የተሰነዘረ ጥቃት የጸጥታ ኃይሎች መክተው ሲመልሱ ቢያንስ 11 ሰው መገደሉን የደረሰን ዜና አስታወቀ። የሶማሊያ የብሔራዊ ስለላና ጸጥታ ድርጅት በሚያስተዳድረው ወህኒ ቤት ላይ ጥቃቱን ያደረስኩ እኔ ነኝ ሲል አልሸባብ ኃላፊነት ወስዷል። የወህኒ ቤቱ ዋናው በር ደጃፍ መኪና ላይ የተጠመደ ቦምብ ከፈነዳ በኋላ ታጣቂዎች በኃይል ግቢውን ጥሰው መግባታቸው የተዘገበ ሲሆን የጸጥታ ኃይሎች በሙሉ ገለዋቸዋል፣ አንድም እስረኛ አላመለጠም። ሲሉ እማኞች ለቪኦኤ አስታውቀዋል። የሌሶቱ ጠቅላይ ሚኒስትር የሰሞኑን የሀገራቸውን አለመረጋጋት አስመልክቶ ለመወያየት ወደ ደቡብ አፍሪቃ ሄደዋል። አንዳንዶች የመፈንቅለ መንግስት ሙከራ ነው የተካሄደው ብለዋል። ጠቅላይ ሚኒስትሩ ከደቡብ አፍሪቃ ፕሬዝደንት ጄኮብ ዙማና ሁከቱን የቆሰቆሱ ብለው ከወነጅሏቸው ከሀገሪቱ ከሌሶቱ ምክትል ጠቅላይ ሚኒስትር ጋራ ይገናኛሉ ነው የተባለው። ትናንት ቅዳሜ በዋና ከተማዋ በማሴሩ ተኩስ የነበረ ሲሆን ታጣቂዎቹ ምናልባትም የጦር ሰራዊቱ አባላት የጠቅላይ ሚኒስትሩንና የፖሊስ አዛዡ መኖሪያ ቤት ከበዋል፣ ሁለት ፖሊስ ጣቢያዎችን ትጥቅ አስፈትተዋል ተብሏል። ጠቅላይ ሚኒስትሩ ሁከቱን የመፈንቅለ መንግስት ሙከራ ሲሉ የገለጹት ሲሆን የጦር ሰራዊቱ ቃል አቀባይ ግን ለነገ ሰኞ ከተጠራው የመንግስት ተቃዋሚ ሰልፍ በፊት ጥበቃ ለማቀናጀት ያደረግነው ጥረት ነው ይላሉ። አንድ መቶ የሚሆኑ አፍሪካውያን የስራ ስደተኞችን አሳፍሮ ሲጓዝ የነበረ ጀልባ ሊቢያ ጠረፍ ላይ መገልበጡ ተሰምቷል። ዛሬ ሁድ ከትሪፖሊ በስተ ምስራቅ 50 ኪሎ ሜትር ገደማ ርቀት ላይ ማለትም ጀልባዋን ጀልባዋን አግኝተናታል ሲሉ የሊቢያ የጠረፍ ጥበቃ አባላት ገልጸዋል። የፈረንሳይ የዜና ወኪል አስራ አምስት አስከሬኖች፣ ሁለት ሴቶችና ሁለት ህጻናት ያሉባቸው ባህሩ ላይ ሲንሳፈፉ ታይተዋል ሲል ዘግቧል። ሊቢያ ውስጥ የሚንቀሳቀስ እስላማዊ ነውጠኛ ቡድን ትሪፖሊ የሚገኘውን የዩናይትድ ስቴትስ ኤምባሲ ትቶት የወጣውን የኤምባሲውን ህንጻ፣ የመኖሪያውን ግቢ ተቆጣጥረናል ሲል ተናገረ። በሊቢያ ዋና ከተማ በተቀናቃኝ ሚሊሻዎች የሚካሄደውን ከባድ ግጭት በመሸሽ አሜሪካውያኑ ዲፕሎማቶች ትተው በወጡ በአንድ ወሩ መሆኑ ነው። ዶን ኦፍ ሊቢያ የሊቢያ ንጋት የሚባል እስላማዊ ነውጠኞች ስብስብ ቡድን የኤምባሲውን የመኖሪያ ግቢ ትሪፖሊንና ዓለም አቀፍ አውሮፕላን ጣቢያዎቿን ለመያዝ ለሳምንታት ከተካሄደ ውጊያ በኋላ ከተቀናቃኝ ሚሊሻዎች አስለቅቀን ከያዝ ነው አንድ ሳምንት ሆኖናል ማለቱን ዘገባዎች ጠቅሰዋል። በሊቢያ የዩናይትድ ስቴትስ አምባሳደር ደብራ ጄምስ ቪዲዮ የመኖሪያው ግቢ ውስጥ የተቀረጸ ይመስላል ካለው፣ ከታየው ቪዲዮ ኤምበሲው እንደተጠበቀ ምንም የተመሰቃቀለና የተመዘበረ ሁኔታ አያሳይም ሲሉም መናገራቸው ተሰምቷል። በመጨረሻም አንድ ታዋቂ የዩናይትድ ስቴትስ የምክር ቤት አባል ዩናይትድ ስቴትስ እና አውሮፓ ለዩክሬን ጦር ሰራዊት የሩሲያን ወረራ የሚወጉበት መሳሪያ መስጠት አለባቸው ሲሉ ተናገሩ። የኢራቅ ባለስልጣናት ኃይሎቻቸው ዛሬ እሁድ በሰሜኗ አመሬል ከተማ የጂሃዳውያን ተዋጊዎችን ከበባ አፍርሰናል ሲሉ አስታወቁ። ትንሽም ብትሆን ደምቃ ባትታየኝ ቀለሟ ባይፈካም ቀስተ ደመናዬ አሻራዋ አልጠፋም። የተስፋዬ ፀሐይ ቢያጠልማት ደመና ጨርስ አልጠፋችም፣ አልተዳፈነችም ቀርቷል ወጋገኗ ከአድማስ ትራቅ እንጂ የንጋት ኮከቤ ከአይኖች አልወጣችም። ኦና አልሆነም ልቤ ሙቀትም ባይኖራት ጭል ጭልም ብትል ብትሆንም ፈዛዛ የተስፋ ኮከቤ አትቀርም ከኔ ዘንድ አንዲት ዝሃ ብርሃን መድኃኒቴን ይዛ። ትንሽም ብትሆን በሚል ርዕስ ገጣሚው ግርማ ዘነበ በቋጠራትና ጉራማይሌ በሚል ርዕስ ለንባብ ከበቃችው የግጥሞችና የአጫጭር ትረካዎች መድበል ባገኘናት የሳምንቷ ምጥን ግጥም ፕሮግራማችንን ጀምረናል። አስገጣሚ ሆኑ እናመሰግናለን። አሁን ታዲያ የመክፈቻውን ዜማ እናስከትል። ድምፃዊው ቴዲ አፍሮ ነው በሰባ ደረጃ የሚለን i'm time ሲመሽ ወደ ማታ ማታ ማታ፣ አቤት ያንቺ ፍቅር ሲበረታ። ሲመሽ ወደ ማታ ማታ ማታ፣ ብቅ በይ ሲገረፍ ክራር ሲመታ። አቅፎ ገላዋን አልጠግብ ያለው ማን ነው ካላችሁ፣ ማን ነው ማን ነው ልቤ ልቤ ነው። ልቤ ራብተኛው እሷን ወዶ ሌትም አይተኛው። ይውጣ ይውጣ እግሬ ይዛል በእርምጃው፣ ከእሷ አይበስም ሰባ ደረጃው። አዲሱን የቴዲ አፍሮን በሰባ ደረጃ ነው የምሽቱ መክፈቻ ያደረግ ነው። ሰባ ደረጃን ታውቀዋለህ? ብዙ ጊዜ ወጥቼ ወርጄበታለሁ። እንደ ወጣህ ግን አልነገርከንም። ወጥቻለሁ፣ ወጥቼ ወርጄ። አሁን ወደ ቀዳሚው ቅንብር እናልፋለን። ከአንጋፋው የቀድሞ ጋዜጠኛና ደራሲ ሙልጌታ ሎሌ ጋራ ወደ ሺህ ዘጠኝ መቶ ስልሳዎቹ በሀሳብ የምንጓዝበት ቅንብር ነው ቀዳሚው። ንጉሴ አክሊሉ በአንድ ቀደም ያለ ዝግጅቱ የራሱን ብሎ ቀጣዩን ወደ እኛ ያቀብለው ነው ይወጋችን መነሻ ይሆነልን። ጋዜጠኝነትን፣ የሙያውን ፈተናዎችና ኃላፊነቱንም ጭምር እንጠቃቅስበታለን። የአዲስ አበባ ዘጋቢያችን ንጉሴ አክሊሉ በ1966 አብዮት እንደ ፈነዳ በአዲስ ዘመን ጋዜጣ ይወጣ ሲል ነው ይህን ዘገባ ይዞ የቀረበው ራስ መስፍን ስለሺ ድሀ ናቸው ይላል ይላል የአንተን ስም ይጠቅሳል በጋዜጣው ላይ ሀብታሙን መስፍንን ላናግር ሄጄ ድሃውን መስፍን አናግሬ መጣሁ የሚል ሀሳብ እንደ ተጠቀሰበት ያነሳል። ቀደም ብለን እኛ እንዳስተዋወቅ ነው ዘገባው የተጻፈበት መንፈስ ተፋልሷል የሚል አስተያየት ሰምተናል፣ እና ምንድን ነው ምትለን? በሺህ ዘጠኝ መቶ ስልሳ ስድስት ዓመተ ምህረት ራስ መስፍንን አነጋግሬያቸው ነበረ ያን ጊዜ ዘመን ነበር። በእሳቸው ደረጃ ከዚህ ቀደም በጋዜጣ ላይ ኢንተርቪው ተደርጎ የቀረበ ሰው አልነበረም። ራስ አበበ ሆኑ ራስ መስፍን ወይም በእሳቸው ደረጃ ያሉ ሰዎች ይህን ያህል የሚፈቀድ አለበት የተጻፈ ሕግም ባይኖር፣ በመሰረቱ ግን ውስጥ ለውስጥ በምናደርጋቸው እኔም በአዘጋጅ ደረጃ ነበርኩና ውስጥ ለውስጥ በምንፈጥረው ፖሊሲ ወይም ደግሞ አለቆቻችን ከሚነግሩን ፖሊሲ በመነሳት ስለዚህ ከባድ ሚዛን የሆኑ የፖለቲካ ሰዎችን ማቅረብ አይታሰብም ነበርና ለእኔ ትልቅ እድል ነበር እሳቸውን ለማነጋገር። ምቻሌ የተባለው አርቲክል ብዙ ጊዜ ትክክለኛ ባልሆነ ባልቀረበ መልኩ ሲጠቀስ እሰማለሁ። በወቅቱ ጽሁፉንም ያላነበቡ እንዲሁ በጆሮ ጠጋብነት ሚስኮት የሚያደርጉ ብዙ ሰዎች በተሳሳተ መንገድ ይጠቅሱታል። እንዲሁ ደግሞ ተጋኖ ያላሰብኩት ሰው ራስ መስፍንን ሰማንያ ጋሻ መሬት አላቸው ብላችሁ የምትጨቀጭባቸው ሰማንያ ጋሻ መሬት ምንድን ነች ብሎ ጻፈ ብሎ ደግሞ ሌላ ሰው መጽሐፍ ላይ ጽፎ አግኝተዋል። ስለዚህ እስካሁን ድረስ መጥቷል። ንጉሴ መሳሳቱ ደግሞ ይገርመኛል። ምክንያቱም ፕሬስ ቤተ መጽሐፍት እኔ በነበርኩበት ጊዜ በደንብ ተጠርዞ ይገኝ ነበረ እንዲህ አይነት አገላለጥ ጨርሶ አልነበረም። ራስ መስፍን ብዙ ቁም ነገሮች አንስተዋል። አቶ ሙልጌታስ ለዚህ መሰረት የሆነውን የቃለ ምልልስህንም መነሻ በአግባቡ እናስጨበጥ። ቃለ ምልልሱ ስለምን ነበረ? ምንስ አገኘ? ራስ መስፍንን ያነጋገርኳቸው ስለመጣው ለውጥ ነበረ። ይህ ለውጥ ደግሞ እንደማይመለስ የተገነዘብንበትና ብዙም ለውጦች የታዩበት ህዝብ አንድ አይነት መሰረታዊ ለውጥ ካላየህ በስተቀር መልስ የማይችልበት ሁኔታ የፈጠረ የሚመስልበት ነበረ። ስለዚህ ራሱንሱን ምን እንደሚሰማቸው ለማወቅ አሁን ው ኢትዮጵያ ምክንያት ከእስር ተፈቶ ጓደኛዬ ሀብቴ ዮሐንስ ዲሻሳን ይዤ ዘን እናያግረናቸዋል ስለ ለውጡ ነበር በተከላላ እናናገራቸው ብዬ ነው። ራስ መሱን አበክረው የተናገሩት ለውጥ ሊመጣ ይችላል የሚያስቀረውም ኃይል የለም። ግን የኢትዮጵያውያን ደም የተከበረ ነው እና ደም መፋሰስ እንዳይመጣ እርስ የእርስ በርስ እልቂት እንዳይመጣ እሰጋለሁ ነበረ አጠንክረው የተናገሩት በዛ ጽሑፍ ላይ ደግሞ ፈርቷል እንዳልባልም ለመጀመሪያ ጊዜ ንጉሱ ከስልጣን ሳይወቅቱ ስለነ መንግስቱ ንዋይን እዛ ጽሑፍ ውስጥ የከፈትኩበት ነበረ። እኔ በየሳምንቱ ለውጡን በተመለከተ አንዳንድ ፕሮሚነንት የሚባሉ ሰዎችን ማቅረብ ጀምሬ ነበረ። ያኔ ነው እንግዲህ በሳምንቱ ውስጥ ደግሞ አቶ ምናሴ ለማ የሚባሉ የብሔራዊ ባንካችን ገዢ የነበሩ አሁን በቅርቡ ነው የመጡት እዚህ በዘጠና ሰባት ዓመታቸው ያነጋገርኩት። ከዛ አቶ ጎልፉን እንዲህ እያልኩ ስለ ለውጡ ያላቸውን አስተያየት እንዲለግሱን ብዙዎቹን የተማሩም ሰዎች ማነጋገር የጀመርኩት እና ራስ መስፍን የኢትዮጵያውያን ደም ከእንግዲህ ወዲያ የሁለቱም ወገን ማለት ጨቋኝ የተባለውም ተጨቋኝ የተባለውም ደም በክንቱ መፋሰስ እንደሌለበትና ለውጡን በሰላም ለማምጣት እንደሚገባ ነበር ያሳሱ። ጊዜው የለውጡ ሂደት ጅማሬ ነው እንጂ አብዮ ከፈነዳ በኋላ አይደለም። ስልሳ ስድስት መጋቢት ነው የካቲት ነው የተጀመረው። በመጋቢት ደግሞ ብዙ ሂደት አሳይቷል። ብዙ እንቅስቃሴ ተፈጥሯል። ታክሲው መምህሩ እየተነሳ ሰላማዊ ሰልፍ የሚያካሄድበት ተማሪው፣ አስተማሪው፣ ወዛደሩ የሚንቀሳቀሱበት ወቅት ነበር። ስልጣን ላይ ነበሩ ን ሆነ ቀዳማዊ ኃይለ ሥላሴ ከስልጣን ወደ መውረጃቸው አካባቢ ነበሩ። ሳይወርዱ ቶሎ በድሉ ለመጠቀም ነበረ ልጅ እንዳልካቸውም የተሾሙበት አካባቢ ምንድን ነው? ራስ መስፍን ዱ ሺ ጋሻ መሬት አላቸው እየተባለ ሲነገር ነበረ። ስለዚህ ጠየቅኳቸው እና ምን አሉ? ሰማኒያ ጋሻ መሬት ነው ያለኝ አሉ። እንዲያውም ተያየንና እንደ እንዴት ነው በሌላ ሌላ ስም አልተመዘገበ ይሆን ወይ የሚል እኮ አለ ሰማኒያ ሺ ጋሻ መሬት አይደለም ለማለት አልቻልኩም። ምክንያቱም ፊገሮች ይበጃል ነበሩ። ስለዚህ ራስ መስፍን አንድ ሴትዮ እዚህ አዲስ አበባ ውስጥ እንኳን አንድ ሺህ ካሬ ሜትር ቦታ ሰጠችኝ ሲሉ በቅንፍስ ማይገባ ሁኔታ ለራስ መስፍን ቦታ ይሰጣል ተሳሳቅን የሚሉ ማድረግ አለ እና በኋላ ከዚህ ከሰማኒያ በላይ ሊሄዱ ስላልፈለጉ ያልኩት ምንድን ነው፣ ሀብታሙን መስፍን ለማነጋገር ሄጄ ስለ ድህነታቸው ሰምቼ መጣሁ ነው የሚለው። እንደሱ ነው ብዬ ጻፍኩት። በወቅቱ ደግሞ እንግዲህ ከቤተሰባቸው መካከል አንዳንዶቹ በቀጠሮ ሊያነግሩ ይፈልገው ነበር። አባታችንና ሽሟርጠጠ ለሀገራቸው የሞቱ ሰው ናቸው፣ ዛሬ ስልጣን እየቀዳቸው ነው ብሎ ፈራቸው ብለውም እኮ ያነጋገሩኝ የቤተሰቦቻቸው አባላት አሉ። ተፈለገው መንገድ ለመጠርጎም የሞከሩ ሰዎች አሉ። እንደ አጋጣሚ ሆኖ ደግሞ እንዲህ ነገር ይመርብኛል መሰለኝ። ምክንያቱም እኔ በቋንቋዬ ለመጠንቀቅ ስሞክር ያ ደግሞ እንደገናል ያልሆነ ትርጉም ይዞ ሲመጣ አገኛለሁ እና ይህን የራስ መስፍንን ኢንተርቪው በተመለከተ በእውነቱ አሁንም ላይብራሪ ኦፍ ኮንግሬስ ሄደህ በግንቦት ወር የታተመ ልታገኝ ትችላለህ። ስለ ድህነታቸው ሰምቼ እሳቸው ስለ ድህነት አወሩኝ ነው። አንዳንዶቹ እኮ ይሉ የነበረው ደግሞ የሚያውቋቸው፣ አይ በስማቸው ኮይና ላይ አይገኝም፣ ባይሆን በባለቤታቸው ስም ነው። ባለቤታቸው በጣም ሀብታም እንደነበሩ ምን ነው አሁን በቅርቡ ነው የሞቱት፣ ዛሬ ሁለት አመት እዚህ አቶ ሙሉጌታ ይሄ የአሁኑ የንጉሴ ዘገባ መነሻ የሆነበት ውይይታችን ምናልባት አስተዋውቀን የምናልፈው አንድ ርዕስም ይጋብዛል። በመግቢያችንም እንዲሁ አስተዋውቀናል። አንተ በጋዜጠኝነትህ በኃላፊነት ላይ ያሉ ባለስልጣናት አናግረህ ህዝብ ማወቅ ያለበትን መረጃ ለማድረስ ያለብህ የስራ ኃላፊነት ግዴታ፣ በሌላ በኩል ደግሞ ያን መረጃ በትክክል ማድረስ እንደ ባለሙያ ተጠያቂነቱ አለብህ። ዘመን የሚመለከት ኢትዮጵያ ውስጥ ያለውንም ሁኔታ ጨምሮ ሰፋ ያለ ውይይት ይኖረናል። አንጋፋ ጋዜጠኛና ደራሲ ሙልጌታ ሎሌ ለጊዜ በጣም እናመሰግናለን። እግዜር ይስጥልን። እግዜር ይስጥልኝ። የሰሜን አሜሪካው የኢትዮጵያውያን የስፖርትና የባህል ፌዴሬሽን ቀጣይ አዋጪ መንገድ ዛሬም አነጋግሯል። አዲሱ በእርግጥ አነጋግሯል። በተከታታይ ያቀረብናቸው ፕሮግራሞች ግራና ቀኝ የተለያየ ሀሳብ ያላቸውን ወገኖች፣ በመሀል ደግሞ የሁለቱንም ተመልክተው እንዲህ ቢሆን ይሻላል ያሉትን ባለፈው ፕሮግራማችን እንዳቀረብ ነው ሁሉ ዛሬም አራት ሰዎች የጋብዘን አወያይተናል። ይሄ ውይይት ወደ አንዳች ፍሬ ያመራል የሚል ተስፋ አለን። መንደርደሪያችን የሚሆነው በመጨረሻው የማህበሩን ፕሬዚዳንት ጋብዘን እስክናወያይ ዛሬ የተነሱትን ነጥቦች እንመረምራለን። ወደ ውይይታችን እናምራ። አዎ ዛሬ አራት እንግዶች አሉ። አቶ አለም አበበ የሴንት ማይክል ወይም የቅዱስ ሚካኤል ስፖርት ክለብ ፕሬዚዳንት ነው። አቶ ጥላውን ፍሳ ደግሞ ከሳንዲያጎ የቴዎድሮስ ቡድን የቦርድ አባልና ኃላፊ ፕሬዚዳንት ነው። ባለፈው የጋበዝኑ ኃይል የተፈራ ዛሬም አለ። እንደ መሀል ሰው ለሱ ሌላ መሀል ሰው ጋብዘናል። አቶ ሳምሶም ተፈራ ደግሞ ለዚያው አይነት ሁለቱን ወገኖች ለመሸምገል ግን በግል ተነሳሽነት የጣረ ነው። አንተስ ምን አገኘህ በሽምግልናው? ቀና ሆይ ለማለት ጋብዘነዋል። አራት ናቸው። ወደ ውይይቱ ስንሄድ እንግዲህ ከጥላሁን እንጀምር። ከሳንዲያጎ ምንድን ነው ችግሩ? ሊታረቅ የሚችል መጠነኛ ችግር ነው ያስተዋል ነው የታዘብ ነው። እናንተ ምንድን ነው የምትሉት? የሚል ነው ከጥላሁን እንነሳ። እኔ ከመጣሁ እንግዲህ ሶስተኛ ዓመት የነዋዘ ቦርድ መንበር ከዳላስ ጀምሬ ነው የመጣሁት። ያው የእኔ ሁሌ የምጠይቀው ኢኤስኤፍ ኤን የማን ነው የሚለው ጥያቄ ነው። ሁሉ ጊዜ የምጠይቀው የህዝብ ነው? የቦርድ መንበር ነው? የተጫወቶች ነው? የሚለው ሀሳብ ነው ያለኝ። እና ግሩፕ ነገር የለም የሀሳብ ልዩነት አለ። በተለይ ካንፈረንስ ተከባብረን አንወያይም። ፕሬዚደንቱንም መጥፎ ቃላት የሚናገሩ ሰዎች ሰማለሁ። የቦርድ አባል አንዱ ሲናገር አንዱ አሉባልታ ነገር ሲናገር ሰማለሁ። ለእኔ በጣም የሚያሳፍር ነው። በባህላችን የሌለ ነገሮች ነው የምሰማው ፐርሰናል ችግር ያላቸው የቦርድ አባሎች አሉ ብዬ ነው የማስበው። እዚህ ድረስ ሊያደርሰንም አይችልም ማይችልም ነበር ይህን ነገር ሁሉ ተቀብለውት በፌዴሬሽኑ ወጪም ቢሆን እንኳ ባለፈው ሳኖዜ ተዘናይተን ብንወያይ ኑሮ ይቅር ተባብለን ፎርወርድ የምንሄድበት መንገድ ነበር። ግን አንዳንድ ግለሰቦች ይህ ፌዴሬሽን እንደ ግል ሀብታቸው የሚያዩት አንዳንድ የቦርድ አባል ብዙ ዓመታት የሚመላለሱ በመካከላችን አሉ። በሁለቱም ሳይ ችግሮች ነው የፈጠሩብኝ። በኢሜይልም ሪስፖንድ አይደረግም። ትክክል አይደለም ብቻ ሳይሆን ጥፋቶች አሉ ብሎ የምናምን ሰዎች የሚያስተካክሏቸው የምፈልጋቸው ነገሮች አሉ የሚሰራቸው ደግሞ የሚያስደስቱ ነገሮች ደግሞ አሉ። ምሳሌ ልሰጥም እችላለሁ የሚፈቀድልኝ ከሆነ። በትክክል እንጂ አስፈላጊም ነው። ምሳሌ ንገረን። ለምሳሌ በቬጋስ ችግሮች ነበሩ። ባለፈው ዓመት ኦክቶበር ስብሰባ ዳላስ ላይ እርቅ እንዲመጣ ተስማምቶ ካልመቱ ቤት እንዲወስን ተብሎ ተወስኖ ሳኖዜ ስንመጣ የተደረገው ግን የቬጋሱን የቦርድ አባሉን ነው የምቀበል ብሎ ተጫዋቾችን አባረረ። የቦርድ አባሉን ያመጣቸውን ተጫዋች ነው የምቀበል እንጂ ከረንት ተጫዋች የነበራቸው አልቀበላቸውም ብሎ አባረራቸው። የኢትዮ ዳላስ ቲም ደግሞ የዚህ አይነት ሲቹዌሽን ተፈጠረ። ለላስ ቬጋ ቲም የቦርድ አባሉን ይቀበላለሁ አለ። ለኢትዮ ዳላስ ቲም ደግሞ ተጫዋቾቹንና ከረንት ፎቱን ነው የምቀበል አለ። የትኛውን ነው የምንከተለው? ያለው ተመሳሳይ አሰራር አንድ ወጥ ተመሳሳይ አሰራር አይደለም ለሁለቱ ተግባራዊ የተደረገው ነው። በአጭሩ ማን ነው ይሄን የሚያደርገው? ግን ፕሬዚደንቱ ነው ብቻውን እንግዲህ ከዛ መካከል ላይ ቅዳሜ ስብሰባ አድርገን የኢትዮ ዳላስ የቡድን ኃላፊ ለፒአሩ በእኔ ጉዳይ ላይ አንተ የወሰንከው ነገር አለ ወይ ብሎ በሚጠይቀው ጌታቸው ፕሬዚደንቱ አይ ስለዚህ ጉዳይ መመለስ የለበትም ብሎ አስቁሞታል። የጠየቀው ጥያቄ ምንድን ነው? የስራ አስኪያጅ ኮሚቴዎቹ ስለ እኔ ቲም ወስናችኋል ወይ የተነጋገራችሁት ጉዳይ አለ ብሎ በሚጠይቀው ሰዓት እሱን ነገር መመለስ የለበትም ብሎ አስቁሞታል። እና እኔ አሁን ችግሬ ምንድን ነው? ምንምራ ከሆነ ይህ ፌዴሬሽን እያንዳንዱን የቦርድ አባል በኩል አይን ማየት አለብን እንደነገርከው አልኩ። የላስቬጋ የቡድን ኃላፊ ይቀበላለሁ ካለ የዳላሱን የቡድን ኃላፊ ደግሞ አልቀበልም ብሎ ሆቴል ሩም አልተሰጠው። አስራ ሰባት ተጫዋች ይዞ መጥቶ አንድ ሩም ብቻ ነበር የተሰጠው። ለአዲስ የቡድን ኃላፊው ግን ሶስት ሩም ተሰጥቷቸው እንትን ብለዋል። ጨዋታ ላይ ደግሞ ስንመለከት የቦርዱ አባል ሳይሆን የተጫወተው አዲስ የተጫዋቾቹ ቡድን ኃላፊ የተባለው ሰው የተጫወተው። ስለዚህ ህጉ የት ላይ ነው የሚሰራው ነው ምንድን ነው? አቶ ጌታቸው ለዚህ የሚሰጠው መልስ መልስ የለም። እኔም በበኩል የጠይቄው ነበር መልስ አልሰጠንም። ጣልቃ አትግቡ ነው የሚለው። እኔ ደግሞ ለምንድን ነው የሚሰራው ስራ ትክክል አይደለም የቦርድ አባል ነን የቆምነው ለፌዴሬሽኑ እንጂ ለግል ፍላጎታችን መስራት የለብንም እያንዳንዱን የቦርድ አባል በኩል አይነት ማየት አለብን ነው መልካም በርከት ያሉ ነጥቦችን ያነሳኸው አቶ ጥላሁን ወደ አቶ አለም እንሻገር አቶ አለም በአቶ ጥላሁን የተነሱትን አድምጠሃል ለእሱ መልስ መስጠት ብቻ ሳይሆን በአንተም በኩል ችግር ናቸው የምትላቸውን መጀመሪያ ጥላሁን ካነሳቸው ነጥቦች ልነሳና ፊት ለፊት ስብሰባ የሚለውን ነገር በመጀመሪያ እሱን እንትን ማድረግ እፈልጋለሁ ፌዴሬሽኑ በባይሎውም ሆነ ከዚህ በፊትም እስካሁን ሲሰራበት የነበረው በአመት ሁለት መደበኛ ስብሰባ ያደርጋል። ከየቲሙ ሁለት ሁለት የቡድን ተወካዮች የሚመጡበት አንደኛው ጁን የሚደረገው ነው፣ በሰኔ ወር የሚደረገው በጨዋታው ጊዜ የሚደረገው ነው። ሁለተኛው ትልቁ ዋናው ስብሰባ ብዙ ነገሮች ጉዳዮችን የምንከራከርበት ብዙ ውሳኔዎችን የምናሳልፍበት የኦክቶበር ስብሰባ ነው። ሁለቱ እንግዲህ ስብሰባዎች የጁን የሰኔ እና የኦክቶበር የጥቅምቱ ናቸው። አዎ የጥቅምቱ ትልቁ ስብሰባ እና ብዙዎችን ነገሮች የምናጠናቅበት ብዙ ክርክሮችን የምናከናውንበትና ነው። ውሳኔዎች የምናስተላልፍበት ነው። ነጥብህን አትርሳና አለም፣ ከእነዚህ ውጭ የሚደረጉ የቦርድ አባላት ስብሰባ ህገወጥ ናቸው ወደሚል ነው የምትሄደው? አይደለም። ቀጠል፣ ይቅርታ። በየጊዜው የሚነሱ አንዳንድ ሁኔታዎች ሲመጡ በቴሌኮንፈረንስ ከቴን ወይም ኢሌቭን ከዛ አካባቢ ጀምሮ የቴሌኮንፈረንስ ስብሰባዎች መጠራት ተጀምሮ ብዙ ስራዎች ተከናውነው እንደ አውሮፓ አቆጣጠር ከ2011 ዳማረኛ አርግንደምን በተቻለ ስብሰባ ተደርጎ በስልክ ተወያይተናል። ባይሎ ህጋችንም የሚፈቅደው የሚያደርገው ነው አለ። ግን ኢፌክቲቭ ወይም ደግሞ ውጤታማ የሚሆን ስብሰባ ፌስ ፌስ ሚቲንግ ነው፣ ፊት ለፊቱ ስብሰባ ነው። ግን ይሄ አሁን ባለው አንዳንድ እንትን ውጤታማ ማይሆንበትም ደረጃ እየደረሰ ነው። ሌላው ፊት ለፊት ስብሰባ ለመጥራት በባይሏችን የሁለት ሶስተኛ አብላጫ ድምፅ የቦርዶ መገኘት አለበት። ያ ካልተገኘ ስራ አስፈጻሚ ኮሚቴ ውስጥ አራት ወይም አምስቱ ወይም ደግሞ ፕሬዚደንቱ ኢመርጀንሲ አለ ብሎ የአስቸኳይ ስብሰባውን ከጠራ በዚህ አይነት ሁኔታ ነው የፌስ ቱ ፌስ ወይም ኤመርጀንሲ ሚቲንግ በአካል ተገናኝተን መጥራት የሚቻለው። ጥላሁን ባቀረባቸው የዳኝነትም ሆነ የሽምግልና ሁኔታዎች ያንን መስፈርት ማሟላት ስላልቻሉ እንጂ የቀረቡ ማንም ሰው ከልክሎ ወይም ደግሞ ማንም ሰው ይህንን ነገር ተቃውሞ አይደለም። ሁለተኛ ነገር በገንዘብም ደረጃ ፌዴሬሽኑ ጠንከራ ያለ ደረጃ መድረስ እስከሚችል ድረስ በተቻለ መጠን የገንዘብ አያያዛችንን መሆን አወጣጣችንን ከሁለት ሺህ አስራ ሁለት ዓመተ ምህረት ጀምሮ ጠንቀቅ ባለ ሁኔታ ስለሚሰራ ያንንም እንትን በሀሳብ ውስጥ በማስገባት ነው። ሌላው ግን ጥላሁን እንዳለው ሕጋችን ከዚህ እስካሁን የምንሰራበት ሕግ አንዳንድ ክፍተቶች አሉት። እነዛን ክፍተቶች እንትን ለማለት እናሻሽለው በሚል ብዙ ስራ እየተሰራ አሁንም አንድ ፋይናል ድራፍት ቀርቧል። ግን ያ አንድ ፋይናል ድራፍት በደንብ ተገባይተንበት ተግባራዊ የሚሆንበትን ብዙ ቀዳዳ በሙሉ ደፋፍ ነው፣ በትክክል ሊያስራምደን የሚችለው ነገር ይጽደቅ በሚለው እንዳይጸድቅ ብዙ ግፊት ተደርጎ እስካሁን አልጸደቀም እና ያ ነገር እስከሚደረግ ድረስ አሁን ባለው ባይሎ ቀዳዳዎችን ባሉበት ባይሎ እየተሰራ ነው። ያንን ደግሞ የትርጓሜ እንትን የተለያየ ሃሳብ መለያየቶችን ሊያመጣ ይችላል የሚል እምነት አለኝ። እና ያ ነገር ትልቅ መፍትሄ የሆኖ ሳለ ብዙ ሰዎች አሁንም የሚለው አንዳንድ አሁን በዚህ በዛ በሚባለው ግሩፕ አይነት ሁኔታ ያ ነገርም እንዳይደረግ መከላከል እየተደረገ ነው ነገር ፍጻሜ እንዳያገኝ ና ያ ህግ ቦታው ላይ ገብቶ እንዳይሰራ ይልቅ ዛ ውስጥ ገብቶ ይሄ ነገር ያስፈልጋል ለዚህ ለዚህ ከዚህ በፊት ለተሰራው ችግር ይሄ ነገር እዚህ ውስጥ መግባት አለበት ብሎ ሀሳብ ሰጥቶ ያንን ነገር አዳብሮ ና በደንብ ጠለቅ ባለ መንገድ መርምሮ ያንን ዶክመንት ማጽደቅ ና መመሪያ እንዲሆን ማድረጉ አንዱ ትልቁ መፍትሄ ነው። ኋላ ላይ የየበኩላችሁ መፍትሄ የምትሉት እንጠይቃለን። የተነሳውን ጥያቄ አልመለስክልንም። ምንድን ነው እኔ ፌዴሬሽን ውስጥ አሁን ችግር የሚባለው ነገር የሀሳብ ችግር ከሆነ ፊት በምንገናኝበት ጊዜ ሀሳባችንን ተከራክረን በደንብ ተጨቃጭቀንበት መቀራረብ የሚቻልበትን ነገር ማምጣት አንዱ መፍትሄ ነው። ውሳኔ ወስነን መሄድ ነው። ካልሆነ ደግሞ ማጆሪቲ እንደሚባለው ነው። አብላጫው ሰው የደገፈውን ሀሳብ እንደ ሁሉም ሀሳብ አድርገን ተቀበለን መሄድ መቻል ያለብን ይመስለኛል። አሁን ያለው ትልቁ ነገር አብላጫው ሰው ይሄንን ብሎ ሲወስን አነስተኛ የሆኑ ምንም አይነት ውሳኔ ቢወሰን ላለመቀበል የወሰኑ ሰዎች ስላሉ ያ ችግር ነው። አብዛኛዎቹም ለፌዴሬሽኑ ይጠቅማል ብሎ ያስ ያሰበበትን አላማ ይዞ መራመድ ለፌዴሬሽኑ መስራት ማለት ነው። ፌዴሬሽኑ መደገፍ ማለት ነው። አለዚያ ግን የለም ፣ አብላጫም ብትሆኑ ይሄን ሀሳብ እኛ አንቀበለውም ብሎ በአናሳ ድምፅ ተንቀሳቅሶ ያንን ነገር ላለመቀበል መሞከር እንግዲህ ጽንፈኝነት ካልሆነ በስተቀር ሌላ እንትን አይኖረውም። አለዛ ደግሞ በዚህ በአብላጫው ሳይድ ባለውና በአነስተኛ ሳይድ ባለው ግሩፕ ውስጥ እንደሚመስለኝ የአላማ ልዩነት አለ ማለት ነው። የዓላማ ልዩነት ከሆነ የሀሳብ ልዩነት አይደለም። ይሄ አንተ አላማህን ልቀቅና ወደዚህኛው አላማ ግባ የሚል አይነት ነገር እ የሆነ ነው አብዛኛው ሰው ደግሞ በአክራሪነት መንገድም የሚሄዱ አሉ በሁለቱም አካባቢ እኔ ማንንም ሰው ግለሰብ ደግፌ አልሄድም እዛ ፌዴሬሽኑ ጥሩ ነገር እንዲያደርግ ለሚያደርገው ነገር ለመደገፍና ለፌዴሬሽኑ ጥሩ አሰራር እንዲኖር ለማድረግ ነው እና በምቃወምበት ጊዜም ለፌዴሬሽኑ የማይጠቅም አይነት ነው የሚለውን ሀሳብ ነው የምቃወመው ብዙ ጊዜ ብዙ የተለያዩ ኤግዜክቲቭ ኮሚቴዎች ራስ ፈጻሚ ኮሚቴዎች አብረው ሲሰሩ አይተናል በእነሱም መሀል ያሰራርና በሀሳብ ያለ መግባባት አለ ግን በአብዛኛው ብልጫ ወስነው በሚያሳልፉት ነገር ስለሚንቀሳቀሱ አሁንም ያሉት ዘጠኝ አባሎች በውስጣቸው ተከራክረው ፕሬዚደንቱም ይሄን ቢፈልግ ሌሎቹ ስምንቱ ዝም ብለው አይቀበሉትም። አለዛማ ፕሬዚደንቱ ብቻው እንደፈለገ ያደርገዋል የሚል አይነት ግምት ከሆነ እኔ እንደዛ አይመስለኝም። እና በእኛም መካከል እንደዛ አይነት ሀሳብን እንትን የመቻቻልና ሀሳብን ይሄኛው ይበልጣል ይሄኛው ይበልጣል በሚለው ላለመታረቅ የመወሰን ወስኖ የመቅረብ አይነት ሁኔታ ስላለ እንጂ ያሉት ችግሮች እንደዚህ ብለው እንትን የሚሉ አሰች እንደዚህ ጎልተው እንኳን ለህዝብ ዳኝነት የሚያስ የዓላማ ልዩ ዳኝነት እስካልሆነ ድረስ ለህዝቦም ለሚዲያ ዳኝነት መሄድ ያለባቸው ነገሮች አሉ ብዬ አላስብም። በነገራችን ላይ አቶ ኃይሌ ተፈራ፣ አቶ ሳምሶን ተፈራ ትዕግስታችሁን እንጠይቃለን። መጨረሻ ላይ ሁሉንም አድመጣችሁ ነው እናንተን እንደ መሀል ሰው እንድትናገሩ የምናረገው አለም አንድ ቀደም ሲል ጥላሁን ያነሳው ከዚህ ቀደም የጋበዝ ናቸውን በነ ጥላሁን በኩል ያሉ ሰዎች ያነሱ ነገር አለ። ወጣት የሆነው ወይም አንዳንዶቻችን አስራ ስድስት ይላሉ እነሱ ወይ አስራ ሰባት ይላሉ። እኛ ውስጥ ብዙዎቻችን ጋር ችግር የለም። ችግር ያለው እዚህ ቦርድ ውስጥ ወይም እዚህ ፌዴሬሽን ውስጥ የድሮዎቹ የቆዩት ሰዎች ናቸው። ይሄን ነገር ታዝባህል አለም እንደ በጭሮችን በተወሰነ ደረጃ ያየሁት አለ፣ ግን ይሄን ያህል ጎልቶ እንደው የመከፋፈሉ ምንድን ነው ከዚህ በፊት የተወሰኑ ሁለት ሶስተኛ አብላጫ ድምጽ ከዚህ በፊት እኛም ሳንመጣ እኛም ከመጣም በኋላ ተወስነው በስብሰባ ምንድን ነው ስብሰባ ሚኒት ቃለ ጉባኤ በቃለ ጉባኤ ተይዘው፣ ግን ህጉ ውስጥ መካተት ሲገባቸው ያልተካተቱ ነገሮች አሉ። ህጉ ደግሞ ተጽፎ የተቀመጠው ያኔ እንዳለ ነው። ያ ሲለወጥ በሁለት ሶስተኛ እንትን ህጉ ውስጥ መግባት ሲገባው አልገባም። እንግዲህ በዛ ጊዜ አንዳንድ የሰሩት የጻፊውም ሆነ በዛ ጊዜ በፕሬዚደንት ደረጃ ያሉትም ሰዎች ስህተት ሊሆን ይችላል። ያ ነገር ግን ህግ ውስጥ ስለማይታያቸው አሁን አዲስ የመጡ ሰዎች የታለ ህጉሉና ያንን ህግ ያነቡታል። ከዛ በኋላ የተለወጡትን ነገሮች ስለማያውቁ እነዛ ሰዎች በዚህ ጊዜ እኮ እንዲህ ተደርጓል ብለው በሚሰጡት ጊዜ እናንተ ያን ጊዜ እንዲያደረጋችሁት ያን የሰራችሁትን ነገር መለሳችሁ ለማምጣት ምናምን በሚል እንትን ያደረጋሉ። ይሄ ነው ብዙ ጊዜ ነው የሚታየን ችግር። አንተ እንደግልህ እንደ ቡድንም አይሆን በእኛም በኩል እንዲህ አይነት ድክመት አለ። በእኔም በኩል ይህን መመልከት ይገባል። ይገባኛል። ልናስተካከላቸው ግን እንችላለን የምትለው ይሄን አይነት ድክመት አለ ብለህ የምትለው ሊታረም የሚችል ያ፣ ሊታረም የሚችል እኔ የምለው መጀመሪያም እንደተናገርኩት ነው። ፕሬዚዳንቱም የተሰጠውን የስልጣን መዋቅር አልፎ የሚሄድበት ሁኔታ እንዳይኖር፣ እያንዳንዱ የቦርድ አባልም ለዚህ ፌዴሬሽን በምን መንገድ አስተዋጽኦ ማድረግ እንዳለበት በግልጽ መቀመጥ መቻል አለበት። ስራ አስፈጻሚ ኮሚቴ ብለን የምንመርጣቸው ሰዎች እንዴት ነው ስራቸውን ማካሄድ የሚችሉት? በእያንዳንዱ በሚያደርጉት አንድ እርምጃ ቦርዱ እየገባ የሚወዛገ በት ከሆነ የስራ አስፈጻሚ ኮሚቴ አያስፈልግም የሚል እምነት ነው ያለኝ። ምክንያቱም ቦርዱ በሙሉ ነው ስራ መስራት የሚፈልገው። ዴይ ቱ ዴይ ስራውን የስራ አስፈጻሚ ኮሚቴ አባሎች ህጉ በትክክል በግልጽ ተቀምጦላቸው፣ ልካቸውን፣ መጠናቸውን፣ ወሰናቸውን አውቀው ስራቸውን በትክክል እንዲሰሩ። ሌላው ደግሞ ቦርድ ማወቅ ያለበትና ቦርድ በቦርድ መወሰን ያለባቸው ነገሮች በደንብ ተለይተው መታወቅ አለባቸው። አንድ ግን ጥላሁን ያነሳው ሁለት ተጨባጭ በክስ ደረጃ ነው ፕሬዚዳንቱ አጠፍቶ ተከስቷል የሚልበት የቬጋስ ቡድንና የዳላስ ቡድኖችን ሁኔታ በተመለከተ በፕሬዝዳንቱ ብቻ የተላለፈ ውሳኔ ብዙዎችን አስቀይሟል ይላል። ያንን ነገር ምን ያህል ታውቃለህ? ምንስ መልሳለህ? ዝርዝር ውስጥ ገብቼ ስለ ፕሬዝደንቱ ስላደረገው ነገር መናገር ትንሽ ከባድ ነው የሚሆንብኝ። የላስ ቬጋስን ጉዳይ በተመለከተ አውቃለሁ። ቶርናመንት አስተባባሪው እዛ ድረስ ሄዶ ያሉትን ነገሮች አጥንቶ አቅርቦ እንደ መፍትሄ ብሎ ያቀረባቸውን ነገሮች ተቀብለው ከጀመሩ በኋላ በመጨረሻ ሰዓት ወደ ለቶርናመንት በሚመጡበት ሰዓት እንደገና ተጣልተው ሲመጡ እኛ አሁን በዛ ሰዓት እነሱን በማስታረቅ የቶርናመንቱን ዝግጅት ማበላሸት ስለሌለብን ተስማምታችሁ ካልመጣችሁ በፊት የነበሩት ሰዎች መቀጠል ይችላሉ፣ ተስማምታችሁ ከሁለታችሁም በኩል ተጫዋቾች አማክላችሁ አንድ ላይ የምትጫወቱ ከሆነ ሂዱ ተብሎ እንደተወሰነ አቃለሁ። ያ ደግሞ ትክክለኛ ውሳኔ ነው። ምክንያቱም እሁድ ጨዋታ ሊጀመር ቅዳሜ ዕለት ሰዎች መጥተው ኖ አልተስማማን ሲሉን፣ ይሄ ለመወሰንም አስቸጋሪ ስለነበረ በዛ ሰዓት የተደረገውን ነገር ትክክለኛ ነው ብዬ ተቀብዬዋል። የዳላስ ጉዳይ ግን የሳኖዜ ዝግጅት አንድ ወር ሲቀረው ይሄ ነገር የፈነዳው እና ያንንም ነገር ከየአቅጣጫው የሚመጡትን ነገሮች መርምሮ ለመወሰንም ሆነ አቋም ለመያዝ ከባድ ስለሆነብኝ በእኔ በኩል ትቼዋለሁኝ። ምናልባት ፕሬዚደንቱ እንደዚህ ብሎ ወስኗል የሚለው ነገር የወሰነበት ማስረጃ ምናምን ካልናቸው ትክክል ሊሆኑ ይችላሉ። ትክክል አይደሉም ብዬ አልከራከርም። እንዲህ አይነቱ ውሳኔ ግን በፕሬዚዳንት ነው የሚሰጠው ወይንስ ደግሞ በቶርናመንት ኮኦርዲኔተር ወይም በውድድር ሀላፊው ነው በህጉ መሰረት? አጭር መልስ አለም። በህጉ መሰረት የቶርናመንት አስተባባሪው ሀላፊነት ነው። አቶ ጥላሁን ባጭሩ አንተም እንደ አንድ ቦርድ አባል ተሳታፊ ነህና አንተም መፍትሄ እንደሚፈልግ ሰው ስህተት ውስጥም አካል ተደርገህ መቆጠር አለብህና አቶ አለምን እንደጠየቅ ነው፣ በአንተስ በኩል የትኞቹ ስህተቶች ናቸው? አድማጮች ወጓችን አልተቋጨም። ለቀሪው ታዲያ ቆየት ብለን እንመለሳለን። አሁን ከሙዚቃ ዓለም ትረካዎች በዛሬው የሙዚቃው ዓለም ወግ ከረቂቅ ሙዚቃ ተጫዋችና አቀናባሪው ግርማ ይፍራሸዋ ጋር የሚኖረን ቆይታ ላይ ያጠነጥናል። ግርማ በቅርቡ በዚህ በዩናይት ስቴትስ ዋሽንግተን ዲሲ አቅራቢያ በሚገኘው የቤተዝዳ ብሉዝ እና ጃዝ ክለብ ያሳየውን የሙዚቃ ትርኢት መነሻ ያደረገ ውይይት፣ ስለ ሙዚቃ ስራዎቹና ይልቁንም ስለ ረቂቅ ሙዚቃ ያወጋናል። ማይፍራሻዋ በድጋሚ ለቃለምልልስ ተገኝተሃል። በቅርቡ በዚህ ቤተዝዳው ብሉዝ እና ጃዝ የሙዚቃ ክበብ ውስጥ ላቭ ኤንድ ፒስ ፍቅር እና ሰላም የተሰኘው አልበምህንም ያስተዋወክበት ነው። በቀደመ ውይይታችን ይበልጡን ስለ ዝግጅቱ አውርተናል። እስኪ ስለ ሙዚቃ እንነጋገር። በተለይ በዚህ ሲዲ ያስተዋወቅካቸውን በረኛው፣ ባለዋሽንት ጫወታ፣ እልልታ፣ ስምምንና አምባሰል ይገኙበታል። በአማርኛም በእንግሊዝኛም ስለ ሙዚቃዎቹም አጫጭር ማስታወሻዎች ተቀምጠዋል። እስኪ ንገረን ስለዚህ አዲሱ አልበም ፍቅርና ሰላም። እንግዲህ በፊት የሰራዋቸው በእልልታ ሲዲ ውስጥ የተካተቱ ቅንብሮች ናቸው። ግን ምንድን ነው ለየት የሚያደርገው? እነዚህ ስራዎች ከጊዜ ወደ ጊዜ በጣም እውቅና እያገኙ ስለሄዱ ወደ ዓለም አቀፍ ሽያጭ ውስጥ ለማስገባት ይሄንን ሲዲ ለዓለም አቀፍ ገበያ ለምን አናቀርበውም በሚል አሜሪካን ሀገር ካለ ሌብል አንቲን ወርል ጋር በእነሱ ተነሳፍሽነት ተነጋግረን እነሱ ናቸው እንግዲህ ይህንን እንደ አዲስ ኒውዮርክ ውስጥ ባለፈ ዓመት ተቀርጾ ለገበያ ለማቅረብ ያደረግነው እና ምንድነው ሙዚቃዎቹ ከጊዜ ወደ ጊዜ ተወዳጅነት እያገኙ ከኢትዮጵያም አልፎ ኢንተርናሽናል ኮሚኒቲው የበለጠ የወደደው እና ይህ ለምሱ በማድረግበት ሰዓት አንተም ያው ነበርክ በቦታው ላይ። በኢትዮጵያኖችም እንዲሁም እዛ በተገኙት ዓለም አቀፍ የሙዚቃ አፍቃሪዎች እኩል የመረዳት ነገር ተጥር ያለሁ እና የኢትዮጵያ ሙዚቃ ዓለም አቀፍ ይዘት እንዲኖረው ለማድረግ ካለኝ ሕልም አንጻር ሻግቶልኛል ብዬ አስባለሁ። እንግዲህ ወደፊት እንደዚሁ አይነት እቀጥላለሁ ብዬ አስባለሁ። አሉላ ግሩም ነው። እስኪ ይህን ተከታዩን እልልታ የተሰኘውን ሙዚቃን ለአድማጮች እንጋብዝና ወጋችንን እንቀጥላለን ችን በኢትዮጵያ በከፍተኛ ደረጃ በተለያዩ ማህበራዊና ባህላዊ ግንኙነቶቻችን ውስጥ የተፈጥሮ ድምፃችንን በመጠቀም ደስታችንንና እንዲሁም ምስጋናችንን የምናጎላበት ሙዚቃዊ አገላለጽ ነው ትላለ እልልታን፣ ደስታ የሚገለጥበትን የደረጀ ባህል መነሻ ያደረገ ይመስላል። እስኪ ያጫውተን ስለዚህ ሙዚቃ ቅንብርን እልልታ እንግዲህ በጣም ልዩ ስሜት የሚሰጠኝ የምስጋና አቅርቦት ይመስለኛል። እልልታ ብዙ ጊዜ እንደምናውቀው በሰርግ ወይንም ሕጻናቶች ሲወለዱ በማንኛውም የደስታ ጊዜያችንን የምንገልጽበትና ሳናስበው ከውስጣችን ተፈንቅሎ የሚወጣ ድንገተኛ የሆነ አገላለጽ እና ከፍተኛው የአክብሮት ምስክርነት ይመስለኛል። እልልታ አንድ ሰው ልል ሲባልለት ከዛ የበለጠ ስጦታ የለም እና ያንን ለማጉላትና እንግዲህ በሙዚቃ ውስጥም እልል የሚባልባቸውን ጊዜያቶችን አጋጣሚዎችን፣ የደስታም ሆነ ምስጋና እኛ ባህል ውስጥ ያሉትን በማጉላት በሙዚቃ ውስጥ ዓለም አቀፍ በሆነ አገላለጽ ለመግለጽ ነው የሞከርኩት። ከሱታ በላይ ነው ለእኔ እልልታ ማለት እና ለዚህም ነው ያለፈውን ሲዲ እልልታ ብዬ ለመሰየም ቻልከው። ሙሉ ሲዲህንም በዛ ስም ሰይምሃል። አሁን የምናነሳው ሙዚቃ በዛው ስያሜ የሚጠራውን ስልት ነው። ይህ ተከታዩ ሙዚቃ ቅንብርህ መሰረት ያደረገው ከአራቱና በጣም ከታወቁት የሙዚቃ ቅኝቶች አንዱ መሆኑን አንቺ ሆዬ ለኔ የተባለውን ቅኝት መከተሉን ትገልጻለህ። ሰመመን በሚለው ዜማ ውስጥ ነው ይህ ማስታወሻ የተቀመጠው። ሰመመን ራሱ እሳቢ ሆን በዚህ አጭር ሙዚቃ ቅንብር አንዳንድ ጊዜ በጥልቀት የእንቅልፍ ሂደት ውስጥ ሳንገባ በምንቃትና በማንቀላፋት መካከል እያለን ወይም በቅዠት ውስጥ ሆነን የምንጓዘው ጉዞ ነው ትላለህ። ሙዚቃ ያን ስሜት ነው የሚያሳየው። ምን ይመስላል? ሙዚቃውንም እንሰማለን። ልክ ነው። በሰመመን ውስጥ ብዙ ጊዜ ያጋጥመናል። አንዳንድ ጊዜ በጣም ጥልቅ የእንቅልፍ ስርዓት ውስጥ ሳንገባ የቀን ጭንቀቶቻችንን ይዘን እንተኛለን እና ያ ጭንቀት ምናልባት በሌሊት በምንተኛበት ጊዜ የሚያስጨንቀን እና አንድም ጊዜ እንደ ዛሬ እኮ ስጨነቅ ነው ያደርኩት የሚል ስሜት ያጋጥመናል። በዛ ስሜት ውስጥ ሆነን ከጭንቀታችን ለመውጣት፣ አንዳንድ ጊዜ ደግሞ እውነተኛ ያልሆኑ የደስታም ሆነ የጭንቀት ሁኔቶች ያሰራርቁናል። እነዛ ግን በጣም ትልቅ ሰከንድ ውስጥ ሆነው የሚያስጨንቁን ናቸው እና ያንን ከቀን ውሏችን የምናገኛቸው ጭንቀቶች ናቸው ነው ብዬ የማስበው። እና ምንድን ነው ከዚህ ጭንቀት የሚያወጡንን ምን አንቺ ወይ? ለእኔ ብዙ ጊዜ የጸሎት ዜማዎች የሚዜሙበት በተለይ የቤተ ክርስቲያን ስርዓት ላይ በብዛት የምንጠቀምበት ሞድ ነው እና በዛ ስሜት ነው እንግዲህ ሙዚቃውን ለመግለጽ የሞከርኩት። ይሄ እውነተኛውን እንቅልፍ ማግኘት አንዳንድ ጊዜ የሚያስቸግረን ነገር ከራሳችን ትተን እረፍት በሚገባን ሰዓት ማረፍ የሚገባናል የሚል እና ያንን የረፍትንም ስሜት ለማምጣት የጻፍኩት ሙዚቃ ነው። መልካም ለቅምሻ ያህል ስልትህን እንስማና ወደ ውይይታችን እንመለሳለን። እነሆ ሰመመንን አልበምህም ሆነ በሌሎች ስራዎችህ እንደተመለከት ነው፣ ብዙ ጊዜም ደጋግመህ እንደምታነሳው የኢትዮጵያ መሰረት ያላቸውን የሙዚቃ ስልቶች ፋንቺ ወይም በአምባሰልም እንደምናየው በተለይ ደግሞ በረቂቅ ሙዚቃ አጨዋወት ስልት በተለየ መንገድ ለማምጣት ጥረት ታደርጋለህ። ካንተ ቀደም የነበሩትን አንተም በሥራ መልሰ በማቀናበርና በመጫወት መታሰቢያ የሠራህላቸውን ሟቹን የሙዚቃ ሰውና መምህር ፕሮፌሰር አሸናፊ ከበደን መውቋን የሙዚቃ ሰው እማሆይ ጽጌ ማርያም ገብሩን የመሰሉ የረቂቅ ሙዚቃ ተጫዋቾች ይኑሩን እንጂ የሙዚቃ ስልትነቱ በኢትዮጵያ ሙዚቃ ባህል ውስጥ ያን ያህል ብዙ የሰፋ መሠረት የሌለው ነውና እንዴት አድርገህ ነው ከኢትዮጵያ ሙዚቃ ጋር ለማዋሃድ እየሞከርክ ያለኸው? ከግርማ ጋር የጀመር ነው ጓዞች አልተቋጨም። በሚቀጥለው ፕሮግራማችን እንመለሳለን። ከሙዚቃው ቃል ተዋችሁ አሁን የንጉሴ አክሊሉ ቅንብር የሚቀርብበት ነው ሰዓቱ። ለመሆኑ ንጉሴ ምን አሰራርቶልን ይሆን ለዛሬ? ይህ የዛሬው ዝግጅቴ መንደርደሪያ ነው። አሉላና አዲሱ፣ እንኳን ለአመቱ መጨረሻ የፕሮግራም ሳምንት አደረሳችሁ እያልኩ ሰላምታዬን አቀርባለሁ። ከዛሬ አርባ አመት በፊት ለቀዳማዊ ኃይለ ሥላሴ መንግስት ከስልጣን መውረድ አንዱና ዋነኛው ምክንያት በሆነው በረሃብ ጉዳይ ላይ እንነጋገራለን። የኢትዮጵያ ቴሌቪዥንን እንግሊዞች ከሚመሩበትና ከሚያስተዳድሩበት ከ1950ዎቹ ጀምሮ በፊልም አንሽነት የሰራው ኤልያስ ብሩ የዛሬው እንግዳዬ ነው። ኤልያስ ብሩ የ1966ቱን ረሃብ በካሜራው ቀርጾ ለታሪክ ያቆየ ከቀዳማዊ ኃይለስላሴ ጋር በስራው ዓለምን የዞረ ዛሬም በሙያው ትውልድ እየቀረጸ ያለ አንጋፋ ታታሪ ምንጊዜም ዝግጁና ንቁ ባለሙያ ነው። ለመሆኑ ለምንድን ነው ብዙ ጊዜ ስለ አስራ ዘጠኝ መቶ ስልሳ ስድስቱ ረሃብ ወይም አብዮት ሲነሳ ረሀቡ ሁሉ የደረሰው በወሎ በወሎ ላይ ብቻ ተደርጎ የሚወሰደው? ሌሎቹ ክፍሎች አልተራቡም ነበር ማለት ነው? ማን ይናገር የነበረ ማን ያርዳ የቀበረ ነውና ለዝርዝሩ አንጋፋው ፊልም አንሺ ኤልያስ ብሩ። ሌወሎ ረሀብ ሲባል የስልሳ አምስቱም ሆነ ከሰባ አምስቱም ወይም የስልሳ ስድስቱም ቢሆን ኢትዮጵያ በአጠቃላይ እንግዲህ ይራባል ተብሎ የማይጠየቀው ወይንም ደግሞ ሊጠየቅም የማይገባው ደቡቡም ክፍል ተርቧል። ደቡብ ማለት እንግዲህ ከአመት እስከ ዓመት አረንጓዴ የሆነ ለምለም ነገር የሚታይበት ሀገር ነው። አሁንም ብትሄድ እንደዛ ነው። በበጋም ብትሄድ እንደዛው ነው። ግን የሰሜኑ ደግሞ የተለየ ነው። በሰሜኑ ደግሞ አስቀድሞ መቼም የተፈጥሮ ጸጋው እንትኑ፣ መሬቱ፣ ለምነቱ የተከላ በመሆኑ በማለቁ እንደምታየውም ታሪክም፣ የሰውም የኢትዮጵያዊ ህዝብ አሰፋፈርም ከዛ የጀመረ ስለሆነ እዛ ላይ የነበረው ህዝብ ነው እንግዲህ ወደ ደቡብም እየሰፋ እየሰፋ የመጣው ታሪኩን እንደም አባባሉ ከሆነ እና ያ ከሚገባ በላይ ጥቅም ላይ የዋለ ስለሆነ ደኑም ስላለ ከምን ስላለ ጎንደር ተርቧል፣ ትግራይ ተርቧል፣ ጃም ተርቧል። ኢትዮጵያን የሚመገበው ሀገር የሚባለው እንደገና ደግሞ ደቡብም ተርቧል። ግን የአጋጣሚ ነገር ሆኖ ወሎ ብለን እንላለን። ወሎ ተራ ወሎ በየአመቱ እንደዚህ ይመጣል። በረሀብ ጊዜ እየተባለ ሁሉ ስሙ ረዥም ነው። ስሙ ረዥም ነው። እንግዲህ እነዚህን ሁኔታዎች በምታይበት ጊዜ በሌላው በኩል ደግሞ የኢትዮጵያ ብሔረሰብ ጠቅላላውን ብታይ ስራ ወደ አለበት እንደምታውቀው ህዝቡ ይሰራል። ኑሮውን ለማሸነፍ ከአንዱ ክልል ወደ ሌላው ክልል ዘምቶ ይሰራል። ሰርቶ ያገኛት ይዞ ደግሞ ወደ ነበረበት ቦታ ይመለሳል። ይሄ የቆየ የመሄድና የመምጣት ነገር እንዳለ ሆኖ እዛ ደግሞ ይሄ የራቡ ሁኔታ ሲታይ እጅግ ድሮ ይጠራውና ይሆናል ተብሎ ከሚገመተው በላይ ሆነና መቋቋም ሰቅታቸው ፈንቅሎ መጣ። እርግጥ ተርቧል። የተራውነ የተራባውንም ደግሞ ያህል ሰው ምን ያህል ተርቧል ብሎ ብለህ ለመገመትም ብትፈልግ ያለቀውን የህዝብ ብዛት ማወቅ ትችላለህ። አሁን በወሎ ክልል ውስጥ ያለቀው ህዝብ፣ በስሜን በስሜን ሸዋ ያለቀው ህዝብ ወይንም ደግሞ በትግራይ ያለቀው ህዝብ በጎንደር ደግሞ በሌላ በሌላ ቆላማ ሆነ በደጋው ያለቀውን ህዝብ እንደው ይሄ ነው ስታቲስቲኩ ተብሎ ቢነገር ኖሮ ይሄኛው ህዝብ ከዚህኛው የበለጠ ተርቧል ማለት። ግን በአጠቃላይ ወሎ ሲራት ብለን ነው የምንለው። ረሃቦ የነበረው ግን በብዙ በሰፊው የሀገሪቷ ክልል ውስጥ ነው። ምናልባት ብዙ ረሃቦ ስፋቱ እንዳለ ሆኖ ትልቅ ማሳከር ያየ ነው። ግን እነባቲ ላይ ባቲ ከየ ከቆላውም የመጣ ከገጠሩም ወሎም የመጣ ወደዚሁ ወደ አዲስ አበባ እየተመመ በብዛት አፍሮ የነበረው ባቲ አካባቢ ላይ ነበረም። የወሎም አስተዳደሩም እዛ ነበረ። አፍ ነው ያለው የዛን ጊዜ ለገሰ በዙ ነበሩ። እና እንግዲህ እሳቸው ደግሞ እዚህ እንግዲህ እንደምታውቀው በእኛ በዚያን ጊዜ የነበረው ቢሮክራት ፍጹም ለጃንሆይ የሚቀርቡት ወርቅ ከፊት የሚያብለጨልጩ ነገሮች ናቸው እንጂ ከኋላ ያሉት ነገሮች የገበሬ ጩኸት፣ የመሬቱም ይሁን የዳኝነቱም ይሁን ምንም ይሁን እዛው እነሱ ጋር ነው። ተልከ ሰው የሚቀረው ጃንዌጋ አይቀርብም። እኔ እስከ በቅርብ እስከማውቀለ ጃንዌጋ አንዳንድ አፈትልኮ የሚመጡ በጎታ ወይም በባላባቶች ወይም በአንዳንዶቹ በኩል ትንሽ ኃይል አላቸው እንዲሁ እንዲያለ ያንን ምሽጉን እየሰበሩ ሲያልፉ የሚመጣ ነገር እንጂ ከፍተኛ የህዝብ ጥፋት ወይም በህዝብ ላይ የሚደርሰው እልቅት እንደዚህ ጃኖሄ ጋር ሰፈት ብሎ መቶ እንደዚህ እንዳሁኑ ዘመናዊ አስተዳደር የሚሰማ ነገር አልነበረ። ሁሉም በየአቅሙ ወረዳ አስተዳዳሪው ያፍናል፣ ባላባቱ ያፍናል። እንደገና ደግሞ የክልል እንደራሴዎች አሉ። እነሱ ትልቅ ስልጣን አላቸው። ከጃኖሄ ያላነሰ ስልጣን ነው አካባቢ አላቸው። እና ሰውን ማታም ሆነ ቀን በዛ በኩል እንኳን እንዳያልፍ፣ ወደዚህ ወደ እሳቸው እንዳይቀርብ ነገሩ የሚያደርጉት ነገር ምንድን ነው? እንደዚህ ሆነ፣ እንደዚህ ሆነ፣ ይሄ እንዲህ ያለ ተፈጠረ ምንድነው? ይሄ ነገር ተብሎ እነሱ እስቲ አብራራ፣ ምንድነው? ይሄ ነገር የምንሰማው ተብሎ እንኳን ቢጠየቁ ደህና ደህናውን ነገር እንደዚህ አይነት ነገር ነበረ፣ አሁን ግን በቁጥጥር ስራ ውለነዋል፣ ወይም እንደዚህ አድርገናል ብሎ ይናገራሉ እንጂ ይሄን ያህል ሰው ተራበ፣ ይሄን ያህል ሰው ሞቷል፣ ይሄን ያህል ህዝብ እርዳታ ያስፈልገዋል፣ መድኃኒት እንደዚህ ከብቱ እንደዚህ አልቋል የሚል ዝርዝር ነገር የሚሰጥበት ሁኔታ ያለ አይመስለኝም። የታወቀውን አንጋፋውን የፊልም አንሺ ኤልያስ ብሩን ለዛሬ አመሰግናለሁ በሚቀጥለው ፕሮግራም ወይም ደግሞ ዝግጅታችን ስለ ንጉሠ ነገሥቱ ከስልጣን መውረድ እንዴት በምን ምን ጊዜ እንዴት እንደወረዱ ምን እንደተናገሩ ሌላ ዝግጅት ይዤ እቀርባለሁ ለዛሬው ደህና ሁኑ አመሰግናለሁ Estou que me na com የራዲዮ መጽሔት ማስታወሻ አለን። አሁን አድማጮቻችን፣ ተናፋቂው ድምጽ በሀሳብ የሚወስድ ይመስላል። አዲሱ ጥላን ከሰማን ቆየን። ደግሞ በጣም የሚስበው ዜማውን ትጫወታለን። እንዳልከው በቀደመው ፕሮግራማችን ታዋቂው የቀድሞ የኢትዮጵያ ራዲዮ ባልደረባ ዳሪዮስ ሙዴ በጠና መታመሙን እንዲሁም የሕክምና እርዳታ የሚሻ መሆኑን ገልጠን ያለበትን ሁኔታ እንዲያስረዳን ጠይቀን ደክም ብልም በመጠኑ ድምፁን ማሰማታችን ይታወሳል። ዛሬ ታዲያ መልካም ዜና አለን። ዳሬውስ በአገር ውስጥ በእውቁ የልብ ሐኪም በዶክተር ከበደ ኦሊ በበጎ ፈቃድ በነጻ በሕክምና ለመረዳት በቅቷል። ዶክተሩ ስንደውልላቸው በጣም በፈቃደኝነት ሰኞ ይምጣና አየዋሉ ኋሉ ሄደ ረዳታቸው ሲስተር በጣም በትህትና እንደተቀበሉት ዳሬውስ አጫውቶኛል። አዲስ አበባም ደግሞ ይህን ፕሮግራም የሰሙ ድሮ በድምፁ የሚወዱና የሚያደንቁት ለምሳሌ አቶ አብይ ዘለቀ በሚቻለው መጠን ሁሉ ቤት ውስጥ ምን እንደጎደለ ለማየት ሄጄ ነበር። አይቻለሁ። በቅርቡ ሰዎች እያሰባሰብኩ ነው። ቤት አስቤዛ ነገር መሰረታዊ ነገርና ለማቅረብ ተሰባስበናልና እንረዳዋለን ብሎኛል። ከፍተኛ ችግር ነውና ዶክተር ከበደ ረዳት ሲስተርም ሲነግሩኝ ያስታውቃል እንደተጎዳ። ተጎድቷል እና ሊረዳ ይገባዋል ብለዋል። ሰዎች እየረዱት ነው መታመሙን የሰሙ ለስራ አክብሮት ያላቸው የሚያደንቁት ለመርዳት ፈቃደኝነታቸውን ገልጸዋል። እዚህም ዩናይትድ ስቴትስ ፕሮግራማችን እየተከታተሉ ሰዎች አነጋግረውናል። አንድ ሁለት ሰዎች ያው እንዴት እንርዳው ብለው እሱን ጠይቄው የምትችሉትን አድርጉ ብዬ የባንክ አካውንቱን ነግሬ ያለሁ እንጂ በእነሱም በኩል የመርዳት እድላ አድርገው ይሆናለሁ እና እዚህም አካባቢ እንዲሁ ሰዎች ያሉ ናቸው ደህና ነው። ሰው መቼም እንዲህ ችግር ሲደርስበት መድረስ ጥሩና መልካም ነገር ነው። ልክ ነው። አሁንም ቀጣይ የህክምና ክትትልና እንዲሁም ቀደም ብሎ እንደተገለጸው ከነ ቤተሰቡ እርዳታ በሚሻበት ሁኔታ ውስጥ ሆኑን ተረድተናልና እንግዲህ ሁላችሁንም እናመሰግናለን። የረዳችሁትን ወይም የምትረዱትን በሙሉ እንከታተልና እንግዲህ ወደፊት ደግሞ የጤናው ሁኔታ ሲሻለው መልሰን እናቀርባለን። አዎ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን በዚሁ ልንቋጭ ነው። አድማጮች፣ አሁን የቀረን አዎ የቀረን የመሰናበቻ ዜማ ነው። በጀመርነው የቴዎድሮስ ታደሰ ረውብ እስከ ማጠቃለያ ዜናው እናዳርሳችኋለን። አድማጮች ከመሰናበታችን በፊት ማጠቃለያ ዜና። ሶማሊያ ዋና ከተማ ሞቃዲሾ የአልሸባብ ነውጠኞች በታሰሩበት ወህኒ የተሰነዘረ ጥቃት የጸጥታ ኃይሎች መክተው ሲመልሱ ቢያንስ አስራ አንድ ሰዎች መገደላቸውን የደረሰ ዜና አስታወቀ። የሌሶቱ ጠቅላይ ሚኒስትር ሰሞኑን በሀገራቸው የተፈጠረውን አለመረጋጋት አስመልክቶ ሊወያዩ ወደ ደቡብ አፍሪቃ ሄደዋል። አንዳንዶች ጉዳዩ መፈንቅለ መንግስት ሙከራ ነው ይላሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ያዛች ሀገር ህገ መንግስታዊና ዲሞክራሲያዊ አስተዳደር እንዲከበር ተማጽነዋል። አንድ መቶ የሚሆኑ አፍሪካውያን ስደተኞችን አሳፍሮ ሲጓዝ የነበረ ጀልባ ሊቢያ ጠረፍ ላይ ተገለበጠ። ዛሬ እሁድ ከትሪፖሊ በስተ ምስራቅ አግኝተነዋል ጀልባውን ሲሉ የሊቢያ የጠረፍ ጥበቃ አባላት ተናግረዋል። ሊቢያ ውስጥ የሚንቀሳቀስ እስላማዊ ነውጠኛ ቡድን ትሪፖሊ የሚገኘውን የዩናይትድ ስቴትስ ኤምበሲ ትቶት የወጣውን ሕንጻ የመኖሪያውን አካባቢ ተቆጣጥር ያለው ሲል ተናገረ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስካሁን 4 ሰዓት በ22 እና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ አንድ ሰዓት ላይ በሚጀምረው ልዩ ፕሮግራምና እንዲሁም ከምሽቱ ሰዓት ላይ በሚጀምረው መደበኛ ስርጭታችን መልሰን እስከምንገናኝ ከፕሮግራማችን አቀናባሪ ቴሌ ላይምቤት ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና እና አሉላ ከበደ በቀጣይ ፕሮግራማችን እንመለሳለን። የአሁኑን ግን በዚሁ ትስናበትን ሰላም ተናደረው።